ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ታሳ 6 2017 ዓ.ም ዝግጅታችን ጀመረ። ኢትዮጵያ ያለው የኑሮ ውድነትና የማህበረሰቡ ሮሮ አብዛኛው ሸማች የመንግስት ሰራተኛ ነው፣ አነስተኛ ገቢ ያለው ነው። በኑሮ ውድነቱ በዋጋ ግሽበቱ የተነሳ ከፍተኛ ለሆነ የኢኮኖሚ ማህበራዊ የስነልቦናዊ ችግር ተጋሩ በከፍተኛ መከራና ሰቆቃ ውስጥ ነው ያለው። የሰማችኋቸው የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ዋና ዳይሬክተር አቶ ቁምላቸው አበበን ነው። ከኑሮ ውድነት ጋር በተያያዘ የሚነሱ ሀሳቦች ላይ ባተኮረው የምሽት ዝግጅታችን ላይ ከሚቀርቡ ዝግጅቶች በአንዱ በኋላ ላይ ወደ እናንተ ይመለሳሉ። ብርን ትቆጥራለ፣ ትሰራለ፣ መልሰ በትራንስፖርት ታወጣዋለ። የዛሬ አመት አካባቢ አስራ አምስት ሺህ ብር ምከፍልበት ቤት ሀምሳ ሺህ ብር ነው የገባው። አሁን ደግሞ ተከታትሎ የሰማችኋቸው ከቤት ክራይና ትራንስፖርት ጋር በተያያዘ እየጨመረ የመጣው የዋጋ ጭማሪ የኑሮ ሁኔታቸውን እየፈተናቸው መሆኑን በተመለከተ የገለጹልን የአዲስ አበባ ከተማ ነዋሪዎች አስተያየትን ነው። ሰላም፣ ጤና ይስጥልን፣ ክቡራትና ክቡራን አድማጮች በኢትዮጵያ እየተባባሰ ስለመጣው የኑሮ ውድነትና ከማህበረሰቡ የሚሰሙ ስሞታዎች ላይ ትኩረቱን ያደረገው የዕለተ እሁድ ታህሳስ 8 2017 ዓ ም የመስታወት ዝግጅታችን ነሆ ጀምረዋል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ደረጀ ደስታና አስማማው አየነው ነን። ብርሃን ኃይሉ በቅንብሩ አብራን ታመሻለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ቀደም ብለ ደረጃ እንዳስተዋወቀው መስታወት በምሽቱ በገበያው በቤት ክራይና በትራንስፖርት ያለውን የኑሮ ውድነት ላይ ትኩረት በማድረግ የማህበረሰቡን ቅሬታዎች፣ የባለሙያዎችን ትንታኔዎች እንዲሁም የመንግስትን ምላሾች የያዙ ቅንብሮችን ወደ አድማጮቻችን እናደርሳለን። ልክ ብለሃል አስማማው። ከዚህ በፊትም የጤናን ሁኔታና የማህበራዊ ሚዲያ አጠቃቀምን በተመለከተ እንደዚሁ በአንድ ጉዳይ ላይ ያተኮረ ዝግጅት በመስታወት ማድረሳችን አድማጮቻችን አይዘነጉትም ብዬ አስባለሁ። ዛሬም ኑሮ ውድነት ላይ ትኩረት ያደረጉ ቅንብሮቻችን እንደተለመደው ዘና ከሚያደርጉ የሙዚቃ ምርጫዎች ጋር ወደ እናንተ ይደርሳሉ። ከዚያ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምን አመሻችሁ የተከበራችሁ አድማጮች፣ የምሽቱን ዜናዎች የማስደምጣችሁ ጽዮን ግርማ ነኝ። ወደ ዱባይ ሊጓዝ የነበረው የኢትዮጵያ አየር መንገድ አውሮፕላን በረራ ከጀመረ ብዙም ሳይቆይ ባጋጠመው የቴክኒክ ችግር ወደ አዲስ አበባ አየር ማረፊያ መመለሱን አየር መንገዱ አስታወቀ። አየር መንገዱ ባወጣው አጭር መግለጫ የበረራ ቁጥሩ ኢቲ 612 የሆነ አውሮፕላን ታኅሳስ 5 ቀን 2017 ዓ.ም ወደ ዱባይ ለሚያደርገው በረራ ከአዲስ አበባ ከተነሳ ከ30 ደቂቃ በኋላ ባጋጠመው የቴክኒክ ችግር አዲስ አበባ ተመልሶ ቦሌ ዓለም አቀፍ አየር ማረፊያ በሰላም ማረፉን አስታውቋል። መንገደኞችና የበረራ ሰራተኞች ለጥንቃቄ ሲባል በአስቸኳይ ከአውሮፕላኑ እንዲወርዱ መደረጉንም ገልጿል። በአፍሪካ ግዙፍ የሆነው የኢትዮጵያ አየር መንገድ በተፈጠረው የቴክኒክ ችግር ምክንያት መንገደኞቹ ለደረሰባቸው መጉላላት ይቅርታ ጠይቋል። አውሮፕላኑ ስላጋጠመው የቴክኒክ ችግር ጉዳይና በአውሮፕላኑ ላይ ተሳፍረው የነበሩት መንገደኞቹ ቁጥር በአየር መንገዱ መግለጫ ላይ በዝርዝር አልሰፈረም። ሱዳን ውስጥ በሆስፒታል ላይ በተፈጸመ ጥቃት ዘጠኝ ሰዎች መገደላቸውን የዓለም የጤና ድርጅት አስታወቀ። በሱዳን ምዕራብ አልፋሽር ከተማ በሚገኘው ዋና ሆስፒታል ላይ በተፈጸመ ጥቃት ታካሚዎችና አስታማሚ ቤተሰቦቻቸውን ጨምሮ ዘጠኝ ሰዎች ሲገደሉ ሀያ ሰዎች መቁሰላቸውን የዓለም የጤና ድርጅት አስታውቋል። የድርጅቱ ዲሬክተር ዶክተር ቴድሮስ አድሃኖም በሱዳን በጤና ተቋማት ላይ የቀጠለው ጥቃት አስከፊ መሆኑን በኤክስ ማህበራዊ ገጻቸው ላይ በማጋራት ሀዘናቸውን ገልጸዋል። ለሁሉም ታካሚዎችና የጤና ባለሙያዎች ጥበቃ እንዲደረግም ጠይቀዋል። በጤና ተቋማትና በአካባቢው የሚደርሱ ጥቃቶች እንዲቆሙ በጽሁፋቸው አሳስበዋል። በሁለቱ ጄኔራሎች የፈጥኖ ደራሽ ኃይሉ መሪ ጄኔራል መሐመድ ሀምዳን ዳጋሎ እና የሱዳን አዛዥ ጄኔራል አብዱልፈታህ አልቡርሃን መካከል ከሚያዝያ ሁለት ሺ አስራ ስድስት ዓመተ ምህረት ጀምሮ በተጀመረው ጦርነት ሱዳን እየወደመች ነው ጦርነቱ በአስር ሺዎች የሚቆጠሩ ሲቪሎችን ህይወት ቀጥፏል ከ11 ሚሊዮን በላይ ሰዎችን ከቀያቸው አፈናቅሏል በተጨማሪም ጦርነቱ ምስራቅ አፍሪካዊቷን ሀገር ከቅርብ አመታት ወዲህ ለከፋ ሰብአዊ ቀውስ ዳርጓታል ሰሜናዊ ዳርፉር ዋና ከተማ አልፋሽር ከግንቦት ጀምሮ በፈጥኖ ደራሽ ኃይሉ ከተከበበች በኋላ ቦታው ለንግድና ለእርዳታ አቅርቦት ዝግ ሆኗል በፈረንሳይ ማዮት ግዛት በሳይክሎን ቺዶ አስራ አንድ ሰዎች ሞቱ። በህንድ ውቅያኖስ ውስጥ በሚገኘው የፈረንሳይዋ ማዮቴ ደሴት ቺዶ የተባለ የትሮፒካል ሳይክሎን ወይም ከባድ አውሎ ንፋስ የቀላቀለ ማዕበል ባደረሰው ጉዳት ቢያንስ 11 ሰዎች መሞታቸውን የፈረንሳይ ሀገር ውስጥ ጉዳይ ሚኒስቴር ዛሬ እሁድ አስታውቋል። እጅግ ከባድ አውሎ ነፋስ የቀላቀለ ማዕበል ወደ አፍሪካ ምስራቃዊ ባህር ዳርቻ እየተጓዘ መሆኑን የገለጹት የረድኤት ድርጅቶች ሳይክሎኑ ሰሜናዊ ሞዛምቢክ ላይ ከፍተኛ ጉዳት ሊያደርስ እንደሚችል በመግለጽ ያስጠነቀቁ ናቸው። የሟቾች ቁጥር ከ11 በላይ ሊጨምር እንደሚችል የጠቆመው የፈረንሳይ የውስጥ ጉዳይ ሚኒስቴር በማዮቴ የሞቱትና የተጎዱትን ሰዎች ትክክለኛ የቁጥር መረጃ ማግኘት አስቸጋሪ እየሆነ መምጣቱን አስታውቋል። በአካባቢው የሚገኝ ሆስፒታል ዘጠኝ ሰዎች ከባድ ሁኔታ ላይ መሆናቸውን እና ሁለት መቶ አርባ ስድስት ሌሎች መቁሰላቸውንም ሚኒስቴር መስሪያ ቤቱ ጨምሮ ገልጿል። በመጨረሻም ዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ የሰላም ድርድር ተሰረዘ። የሩዋንዳና የዲሞክራቲክ ሪፐብሊክ ኮንጎ መሪዎች በዲሞክራቲክ ሪፐብሊክ ምስራቃዊ ኮንጎ የቀጠለውን ግጭት ለማስቆም ዛሬ እሁድ ሊያደርጉት የነበረውን ድርድር መቋረጡን ባለስልጣናት ተናገሩ። እንደ አውሮፓውያን አቆጣጠር ከ2021 ዓ ም ጀምሮ በሩዋንዳ የሚደገፈው አማፂ ሚሊሻ የምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ግዛቶችን ከተቆጣጠረ በኋላ በሺዎች የሚቆጠሩ ሰዎች ከቀያቸው በመፈናቀላቸው በአካባቢው ከፍተኛ ሰብአዊ ቀውስ ደርሷል። በሁለቱ ሀገራት መሪዎች መካከል በአፍሪካ ህብረት አስታራቂነት በአንጎላ ፕሬዚዳንት ጆአዎ ሎሬንሶ አሸማጋይነት በመካሄድ ላይ የነበረው የድርድር ሂደት ግጭቱን ለማቆም ከፍተኛ ሚና ይኖረዋል በሚል ተስፋ ተጥሎበት የቆየ ቢሆንም ዛሬ ከቀትር በኋላ የአንጎላ የሚዲያ ጽህፈት ቤት ኃላፊ ድርድሩ እንደማይቀጥል አስታውቋል። ከተጠበቀው በተቃራኒ ሆኗል። ድርድሩ ዛሬ አይካሄድም ሲሉ የሚዲያ ኃላፊው ማሪዮ ጆርግ ለጋዜጠኞች ተናግረዋል። አድማጮች፣ ለዜናው የተመደበው ጊዜ በዚሁ አበቃ። ከቀሪ የመስታወት ዝግጅቶቻችን ጋር አብራችሁን ቆዩ። ከዓለም አቀፍ ዜናዎች ተመልሰናል። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈላችሁን የዛሬ እሁድ ታኅሳስ 6 2017 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ደረጀ፣ ዝግጅታችን እንደተለመደው እንግዲህ በሙዚቃ ነው የምንጀምረው። የፍቅር አዲስ ተወዳጅ ሙዚቃዎች መካከል ሞቅ ያለውን አልሞትም የሚለውን ብንጋብዝ ጥሩ፣ ሁላችንም በሙዚቃው ዘና ብለን መልሰን እንገናኛለን። ከመስታወት ጋር መልካም ቆይታ አድርጉ። ፍቅር አዲስ አልሞትም ይቀጥላል። ፍቅር አዲስን ዜማ ነው ሰምተን የተመለስነው። አድማጮቻችን ዘና እንዳላችሁበትም ተስፋ እናደርጋለን። ደረጃውን ወደ መጀመሪያው የምሽቱ መሰናዳችን ንለፍ አይደል? አዎ። የመጀመሪያው መሰናዶዋችን የኑሮ ውድነቱና የኢትዮጵያ የገበያ ስርዓትን ይመለከታል። በኢትዮጵያ ሕገወጥ ነጋዴዎችና ደላሎች ሸማቹን ማኅበረሰብ ለተባባሰው የኑሮ ውድነት ዳርገውታል ሲሉ የሸማች መብት ተቆርቋሪ ማህበራትና የህዝብ ተወካዮች ምክር ቤት አባላት ይከሳሉ። ነጋዴዎች በበኩላቸው መንግስት ግብርን ጨምሮ ህጋዊ ነጋዴዎች ላይ የሚያደርሰው ጫና በርቷል ሲሉ ቅሬታቸውን ያሰማሉ። በአዲስ አበባ ዩኒቨርሲቲ ንግድ ስራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ ደግሞ ለተፈጠረው የዋጋ ንረት አንዱ ምክንያት የዘመነ የንግድ ስርዓት መፍጠር አለመቻሉ መሆኑን ይናገራሉ። በኢትዮጵያ አሁን ያለው የሸቀጦች የዋጋ ንረት 19 በመቶ እንደሆነ የሚገልጸው መንግስት በበኩሉ የዋጋ ንረትን ለማረጋጋት እየሰራው ነው ሲል ይገልጻል። አስማማው፣ በዚህ ጉዳይ ላይ ያዘጋጀኸው ዘገባ እንግዲህ እንደሚከተለው ይቀርባል። የምግብ ሸቀጦችን ጨምሮ በሀገር ውስጥ በሚመረቱም ሆነ ከውጭ በሚገቡ ምርቶች ላይ በየጊዜው የሚጨመረው ዋጋ እንዳማረራቸው የአሜሪካ ድምፅ በተለያየ ጊዜ ያነጋገራቸው ነዋሪዎች ሲገልጹ ቆይተዋል። አቶ ቁሙላቸው አበበ ከተቋቋመ አራት ዓመት የሆነውና በሸማቾች መብት ማሳወቅ ላይ የሚሰራው የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ዋና ዳይሬክተር ናቸው። የኑሮ ውድነቱ በሸማቹ ላይ ያደረሰ ያለውን ጫና እንደሚከተል ያስረዳሉ። ከፍተኛ ችግርና ስቃይ ላይ ነው ያለው እንግዲህ ሸማች የምንለው አንድን ምርት ወይንም አገልግሎት ለትርፍ ሳይሆን ለፍጆታ የሚሸምት ከሆነ ሸማች ነው እና ይሄ አብዛኛው ሸማች በሰራተኛ ነው፣ የመንግስት ተቀጣሪ ነው፣ አነስተኛ ገቢ ያለው ነው በአጠቃላይ በዚህ በኑሮ ውድነቱ በዋጋ ግሽበቱ ከፍተኛ ጉዳት እየደረሰበት ልጆቹን እሱም በቀን ሁለቴ በቀን ሶስቴ መብላት እስኪቸገር ድረስ ያው በተለያዩ መገናኛ ጉዳት ተሰምታላችሁ። የመንግስት ሰራተኛው ከአቅሙ በላይ እየሆነ በምህሩም ሌላው የህብረተሰብ ክፍልም በኑሮ ውድነቱ በዋጋ ግሽበቱ የተነሳ ከፍተኛ ለሆነ የኢኮኖሚ፣ የማህበራዊ፣ የስነ ልቦናዊ ችግር ተዳርጎ በከፍተኛ መከራና ሰቆቃ ውስጥ ነው ያለው። የህዝብ ተወካዮች ምክር ቤት ማክሰኞ ህዳር 24 2017 ዓመተ ምህረት የንግድና ቀጠናዎች ትስስር ሚኒስቴር የስራ ክንውን ሪፖርቱን ባዳመጠበት ወቅትም የምክር ቤቱ አባል አቶ አበራዳሙም ህዝቡ በኑሮ ውድነቱ መማረሩን ገልጸዋል። በዓለም አቀፍ ተጨባጭ እውነታዎች ምክንያት ከውጭ የሚገቡ ሸቀጦች ዋጋ የኑሮ ውድነቱን እያጓነው ከመሆኑም በላይ በተለይ በአገር ውስጥ ምርቶች ላይ የሚደረገው ምክንያት የለሽ ጭማሪ የህዝቡን ኑሮ እንዲመሳቀል አድርጎታል። ለምሳሌ ጤፍ፣ ስንዴ፣ ምስርም ሆነ ሌሎች የአትክልትና ፍራፍሬ ምርቶች አገር ውስጥ የሚመረቱ ቢሆኑም በጥራትም ሆነ በብዛት ገበያ ላይ አይገኙም። ቢገኙም ዋጋቸው እጅግ የተጋነነ በመሆኑ በቀላል የሚቀመስ አይደለም። የችግሩ ምንጭ ደግሞ ሰው ሰራሽ መሆኑ አይካድም። ሕጋዊ ነጋዴው በኮንትሮባንድ ነጋዴዎችና በደላላ እየተጠለፈ መስራት ከማይችልበት ደረጃ ላይ ደርሷል። በዚህ የተነሳ ልጆቼን የማበላቸው አጣሁ የሚሉ አዛውንቶች፣ ጋሽዬ ቁራሽ የዳቦ መግዣ ስጠኝ ራበኝ የሚሉ አንጀት የሚበሉ በርካታ ሕፃናትን ማየት በከተማችን እየተለመደ መጥቷል። ልመና አልነበረም ማለት አይደለም። አሁኑ ግን እጅግ እየተባባሰ ሄደዋል። ደላላ ዋጋ ይተምናል። ደላላ ዋጋ ይሰቅላል፣ ቢፈልግም ያወርዳል። ለዚህ አንድ ወቅት የሱዙቂ መኪና ዋጋን ሰማይ አድርሶ መሬት አስልሶት የነበረበትን አጋጣሚ ማስታወስ ይቻላል። በአጭር አነጋገር ደላላ የንግዱን ስርዓት ወይም ሲስተም እንደ ተባይ ወሮታል። በኢትዮጵያ አሁን ያለው የሸቀጦች ዋጋ ንረት 19 በመቶ እንደሆነ መንግስት ይገልጻል። ይህም ባለፈው ዓመት በተመሳሳይ ጊዜ ከነበረው 292 በመቶ ከፍተኛ የሆነ ቅናሽ ያሳየ መሆኑ በመጥቀስ የዋጋ ንረትን ለማረጋጋት እየሰራ መሆኑን የንግድና ቀጠና ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ለምክር ቤቱ ተናግረዋል። የመሠረታዊ ሸቀጦች አቅርቦትን በተመለከተ ባለፉት አራት ወራት፣ አምስት ወራት ገደማ በዋናነት መሠረታዊ ሸቀጥ አቅርቦት የሚባሉ ጉዳዮች ሲቀርቡ የነበሩት በመንግስት ሳይሆን በግሉ ሴክተር በተለይ በፍራንኮ ቫሉታ አማካይነት መንግስት ቀረጥና ታክስ ነጻ አድርጎ ገብቶ ነው ገበያ ሊረጋጋ የቻለው። የዋጋ ንረትን ለመቆጣጠር ባለፉት አምስት ወራት በ105 ሺህ ሕገ ወጥ ነጋዴዎች ላይ እርምጃ ተወስዷል ሲሉ ለምክር ቤቱ የገለጹት ሚኒስትሩ ይህም ውጤት አምጥቷል ሲሉ ይገልጻሉ። የአሜሪካ ድምፅም ለኑሮ ውድነቱ መባባስ አንዱ ምክንያት ተደርገው የሚጠቀሱት ነጋዴዎችን በተመለከተ በመርካቶ የሚሰሩ ነጋዴዎችንና የአዲስ አበባ ከተማ ነጋዴዎች ማኅበራትን ለማነጋገር ያደረገው ጥረት አልተሳካም። ይሁንና ከሶስት ሳምንት በፊት በአዲስ አበባ ከተማ የሚሰሩ ነጋዴዎች ከከተማዋ ከፍተኛ የሥራ ኃላፊዎች ጋር በነበራቸው ውይይት ታክሲን ጨምሮ በመንግሥት የሚደርስባቸውን ጫናና አሰራሮችን በተመለከተ ቅሬታቸውን ሲያቀርቡ በከተማ አስተዳደሩ የመገናኛ ብዙኃን በተላለፈው ውይይት ላይ ተደምጠዋል። ባልተማከለ ሲስተም ውስጥ ነው ያለነው። ደረሰኝ አልቆረጥክም ተብዬ መቶ ብር አትርፌ መቶ ሺ ብር እኮ ነው የምጠየቀው። አሁን ደረሰኝ ቁረጡ ደረሰኝ ቁረጡ ሲባል ሌላ ነገር ነው የሚመስለው። ደረሰኝ ይዞት የሚመጣ እኮ ገንዘብ ነው፣ በራሱ ማር ማለት ነው እና የንግድ ስርዓቱ ካልተስተካከለ የታክስ ስርዓቱ እጅግ በጣም ሊስተካከል አይችልም። መጀመሪያ የታክስ ስርዓቱ መስተካከል መቻል አለበት የንግድ ስርዓቱ በአዲስ አበባ ዩኒቨርሲቲ ንግድ ስራ ትምህርት ቤት መምህር የሆነው ዶክተር ዳኪቶ አለሙ በሸማቹ ላይ ለሚከሰቱ የተጋነኑ ዋጋ ጭማሪዎች መንግስት በህጋዊ ነጋዴዎች ላይ የሚፈጥረው ጫና አንዱ ምክንያት መሆኑን ያስረዳሉም የታክሱ ባለስልጣን ብዙውን ጊዜ ንግዱ ላይ ያለው ማህበረሰብ ፖዘቲቭሊ አይ ነገሮችን ከማየት በስተ በተቃራኒ ታክሲ ያጭበረብራኒ በሚለው ማይንድ ሴት ነው የሚንቀሳቀሰው ማለት ነው። ሶ ይሄ አይነት አካሄድ ደግሞ ፎርማል ውስጥ የገቡትም በተሻለ ቢዝነስ ስራ ላይ እንዳይሰማሩ፣ በጥሩ ሁኔታ እንዳያድጉ እነሱም ደግሞ ይዝ በሌላ በኩል በፎርማል ሆኖ በትክክለኛ ሁኔታ ሰርቶ ከመበልጸግ በጎን በኩል መሄድን ይታያል። ፎርማል የሆኑት ላይ ከፍተኛ የግብር ጫና እንዳለ ይገምታለው ማለት ነው። ይሄ ሲሆን ደግሞ እነዚህ ፎርማል የሆኑት በአስመጪነት ሊሆን ይችላል። በአምራችነት ላይ የተሰማሩ ሊሆኑ ይችላሉ። እነሱም ቴክኒካል ያው ወደ ሽያጭ በሚሸጡት እቃዎች ላይ ዋጋቸውን ከፍ ማድረጋቸው አይቀርም። ሰው መጨረሻ ላይ ደም የሸማቹ ማህበረሰብ ላይ ከፍተኛ የዋጋ ጫና እንደሚፈጥር ይዝገመታል ማለት ነው። ስለዚህ እኔ እንደ ችግር የዚህ በሙሉ ኢንፍሌሽንስ ነው ማለት ነው። አንዱ አንዱ ችግር ጋር ሄዳል ማለት ነው። በንግድ ስርዓቱ ሰንሰለት ውስጥ ያሉ ደላሎች፣ ሌላው የሸማቹ ማህበረሰብ ለገጠመው የኑሮ ውድነት ምክንያት ተደርገው ይነሳሉ። ደላሎች የሸቀጦች ዋጋ እንዲኖር ያደርጋሉ ሲሉ ጥናት አጣቅሰው የሚናገሩት የኢትዮጵያ ሸማቹ መብት ተቆርቋሪ ድርጅት ዋና ዳይሬክተር አቶ ቁምላቸው አበበ ማህበረሰቡ ላይ የሚደርሰውን የኑሮ ጫና ለመቀነስ ከተፈለገ መንግስት ይህን ማስተካከል ይኖርበታል ይላሉ። ይሄ የግብይት ስርዓት እኮ አሁን ከአርባ ምንጭ የሚመጣ ሙዝ አዲስ አበባ እስኪገባ ድረስ የአዲስ አበባ የሚረከቡት የተወሰኑ ሰዎች ናቸው። ከዛም ደግሞ ወደዚህ የሚያመጡት በዛ አካባቢ ባሉ ደላሎች እና አዲስ አበባ ውስጥ ባሉ ተረካቢዎች ነው። ሚገርመ ነገር የኢትዮጵያ ጥናት ኢንስቲቱት አንድ ጊዜ ባደረገው ጥናት ምርት ከአምራቹ ሸንባቹ ጋር የሚደርሰው አምሳ ስምንት በመቶ ጨምሮ ነው። አምሳ ስምንት በመቶ የሚጨምረው ለአርሶ ወይንም ለአምራችሁ ሳይሆን በመሀል ያለው ደላላና በመሀል ያለው ምንም እሴት የማይጨምር የገበያ ተዋናይ አምሳ ስምንት በመቶ ጨምሮ ነው ለእኛ ለሸማቸው የሚያደርሰው መቶ ብር የሚያወጣ ጋር እኔ ጋ ሲደርስ መቶ አምሳ ስምንት ብር መቶ ስልሳ ብር ይደርሳል ማለት ነው። ሌላውንም በዚህ መንገድ አስረው ደላላው ቤት በቤት ኪራይ ምትል ይሄ የአከራይና ተከራይ አዋጅ ከወጣ በኋላ እንደው ፎይታ አንጻራዊ ፎይታ ተገኘ እንጂ በቤት ኪራይ በለው በእህል ንግዱ በለው ደላላ የማይገባበት የኢኮኖሚ ዘርፍ የማይገባበት የሕይወታችን ቅንጣት የለም። በንግድ ስርዓት ውስጥ አሉ ስለተባሉ ደላሎችን በተመለከተ በዚህ ተወካዮች ምክር ቤት ጥያቄ ተነስቶላቸው የነበሩት የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ በበኩላቸው መሠረታዊ ሸቀጦችን ጨምሮ በአንዳንድ የንግድ ሥርዓት ውስጥ ባሉ እሴት በማይጨምሩ ባሏቸው የደለላ ሥራዎች ላይ እርምጃ ተወስዷል ሲሉ ተናግረዋል። ደላላም በተመለከተ ደላላ ባለም አቀፍ ደረጃ ኤጀንት የሚባለውን ስያሜ የያዘ ነው። ትልቅ የተከበረ ሙያ ነው። በእኛ ሀገር ሳይሰሩ መክበር ልምምድ ማሳያ የሆነው ደለላ ቫሊዩ አድ ሳያደርጉ ከናወን ተግባር በመሆኑ በተለይ በመሰረታዊ ሸቀጦች ግልጋሎት እና በንግድ ስርዓቱ ውስጥ እሴት በማይጨምር ግልጋሎት የሚገኝ ሀብት በመሆኑ የፌዴራል ንግድና ቀጠናዊ ትስስር ሚኒስቴር አንዳንድ የደላላ መስኮችን በተለይ በቁም እንስሳት፣ በመሰረታዊ ሸቀጦች ደላላ ከግብይት እንዲወጣ የንግድ ስራ መደቡን ጭምር ነው የፋቅ ነው። ዶክተር ዳኪቶ አለሙ በበኩላቸው በንግድ ሰንሰለቱ ላይ ለሚታዩ ችግሮች መፍትሄው ህገወጥ ንግድን ወደ ህጋዊ ማምጣትና የንግድ ስርአቱን ማዘመን ነው ይላሉ። የታክስ ኦቶሪቲ የምንበል የባለስልጣኑ የምንበል የንግድ ሚኒስቴር በቁጥር ደረጃ ምን ያህል ሰው በቢዝነስ ላይ አለ ወይም ደግሞ ምን ያህል ቢዝነሶች ኢትዮጵያ ውስጥ በቁጥር አለ የምለውን ውል ለራሱ የሚያውቁ አይመስለኝም። በዋናነት ሞር ፎከስ የሚደረገው አምኖ ሲስተም ውስጥ የገባውን አካል ያ ሲስተም ውስጥ የገባውን አካል ሞር መጮቆን ላይ ነው የሚያተኩረው ማለት ነው። ለምሳሌ አይተም ከሆነ በቅርብ ጊዜያት በተለይ አሁን ባለው ሁኔታ ላይ በቁጥር መደገፍ ቢያስቸግርም ግን ሰዎች የንግድ ፍቃዳቸውን መልሶ ቢዝነስ የማቆም ስርዓትም ይታያል አሁን ላይ ማለት ነው። በተለይ መንግስት የሚያወጣቸው ህጎችን ሌሎቹን ፎርማል ቢዝነስ ውስጥ የገቡትን በትክክለኛው ቢዝነስ ውስጥ የገቡትን የሚያቆይ እንደገና ደግሞ ያልገቡትን የሚያበረታታ ሁኖ ነው አላይውም። ላለፉት ስልሳ ዓመታት ተግባራዊ የተደረገው የንግድ ህግ በ2013 ዓ ም እንዲሻሻል ተደርጎ ወጥቷል። ከሕግ ማሻሻው ባለፈ የተረጋጋ የንግድ ምቹ ሁኔታን መፍጠር በዘርፉ የሚታዩ ችግሮችን ለመፍታት ያግዛል ሲሉም ዶክተር ዳኪቶ አለሙ ይናገራሉ። ንግድም በሎ ኢንቨስትመንትም ብትወስድ አፌክት የሚያደርገው በአንድ ሀገር ውስጥ አንሰርቴኒቲ ነው። ሰዎች በሆነ ነገር ላይ እርግጠኛ ካልሆኑ የውጭንም ኢንቨስትመንት በሎ የሀገር ውስጥም ኢንቨስትመንት ወይንም ንግድ በሎ ሊያድግ አይችልም። ስለዚህ የሚወጡት ህጎች የተናበቡ መሆን አለባቸው። የሚወጡት የታክስ ህጎችም ሰፊውን ማህበረሰብ ያሳተፈ ቢሆን፣ የሚወጡት ህጎች ደግሞ የተለዋዋጭነታቸው አነስተኛ ቢሆን አንሰርቴኒቲ የሚለውን እንዳይፈጥርም ማለት ነው። እና እነዚህ እነዚህ ነገሮች በተለይ ደግሞ ስቴክ ሆልደርስ ምንላቸው ባለድርሻ አካላቶችን ማሳተፍ የእነሱንም መስማት አስፈላጊ ነው ያስባለሁ። ሸማቹ የሚገጥመውን የዋጋ ንረት በዘላቂነት ለመፍታት የምርት አቅርቦትን ማሳደግ ላይ መንግስት ትኩረት አድርጎ እንዲሰራ የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ዋና ዳይሬክተር አቶ ቁምላቸው አበበ ጠይቀዋል። ከዋጋ ግሽበቱ የኑሮ ውድነትን ታሳቢ ያደረገ የደሞዝ ማስተካከያ ሊደረግ ይገባል። ሌላው ደግሞ በአቅርቦትና በፍላጎት መካከል ያለው ልዩነት መጥበብ አለበት። አሁን ባለፈው ስንዴ አምርተን ለሀገር ውስጥ ገበያ ከማቅረብ ይልቅ ወደ ውጭ ለመላክ ነው ሩጫ የተያዘ። በሀገራችን በአንዱ አንድ አባባል አለ። የአውድማ አግማስ ቅመሱ ይባላል። አውድማው ተበራይቶ ልክ ወደ ቤት ሊገባ ሲል ቅመሱልኝ ይባላል። ይሄ ባህላችን ነው። ግን ባለፈው ልክ ከፍተኛ የስንዴ ምርት ተገኘ፣ ገበያ ላይ ከማቅረብ ይልቅ ወደ ውጭ ለመላክ ነው ሩጫ ይደረግ የነበረውና መንግስት አንደኛ ይሄን የግብይት ስርአቱን ማስተካከል አለበት። በሰራተኛው ላይ በዜጎች ላይ የሚጣለውን ተደራራቢ ግብር ታክስ መቀነስ አለበት። የግብር መሰረቱን ማስፋት እንጂ የተወሰኑ ግብር ከፋዮች ላይ የሚጭነው የታክስ እዳ ለዞሮ ዞሮ መዳረሻው ሸማቹ ላይ ነው የሚሆነው። ስለዚህ ሸማቹን ታሳቢ ያደረገ ስራ ሊሰራ ይገባል። የፖለቲካ ፖለቲካዊ ቁርጠኝነት ይጠይቃል። የመንግስት ባለስልጣናት የእኛን የሸማቹን ህማኑ የኑሮ ሁኔታ እንደኛ ይሰማቸዋል ወይ ብዬ ጠይቃለሁ። የማይሰማቸው ከሆነ በፖለቲካዊ ቁርጠኝነት ሊሰሩት አይችሉም እና በጣም የተወሳሰበ ችግር ነው ያለው። እኔ ስለ ሸማቹ ባሰብኩ ቁጥር እውነት ለመናገር በየቀኑ በምሰማው በማየው ነገር እያዘንኩ ነው ያለው። መንግስትም በተመሳሳይ ሁኔታ ትኩረት ሰጥቶ መፍትሄ ሊያበጅ ይገባል። የኢትዮጵያ መንግስት የውጭ ምንዛሬ ዋጋ በገበያ እንዲወሰን ያደረገውን የፖሊሲ ለውጥ ተግባራዊ ማድረግ በጀመረባቸው ባለፉት አራት ወራት የብር የመግዛት አቅም በጥፍ የተዳከመ ሲሆን ይህም የማህበረሰቡን የኑሮ ሁኔታ አስቸጋሪ እንዳደረገው የምጣኔ ሀብት ባለሙያዎች ሲገልጹ ቆይተዋል። በአንጻሩ መንግስት ይህን ለመቋቋም ያስችላል ያለውን 582 ቢሊዮን ብር ተጨማሪ በጀት ወደ 1412017 ዓ ም ለሕዝብ ተወካዮች ምክር ቤት አቅርቦ ማስጠደቁ ይታወሳል። ለአሜሪካ ድምፅ አስማማየ ነው። ዋሽንግተን ዲሲ አሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችን ነው የተከታተላችሁ፣ ያላችሁት አድማጮቻችን። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ መከታተል ትችላላችሁ። አት ቪኦኤ አማሪክ የፌስቡክ ሃሽታግ ቪኦኤ አማሪክ የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ በአዲስ አበባ እየጨመረ የመጣው የቤት ኪራይ ውድነትና የነዋሪዎች ፈተናን ይመለከታል። በአዲስ አበባ የሚታየው የቤት ኪራይ ዋጋ ነዋሪው ሊቋቋመው የማይችለው ደረጃ ላይ መድረሱን የከተማዋ ነዋሪዎች ለአሜሪካ ድምፅ ገልጸዋል። መንግስት ከወራት በፊት ያለ አግባብ የሚደረግ የቤት ኪራይ ዋጋ ጭማሪ ለማስቀረት ያለመ የመኖሪያ ቤት ኪራይ ቁጥጥርና አስተዳደር ሕግ ቢያወጣም ወደ አዲስ አበባ የሚፈልሰው ሰው ቁጥር ከፍተኛ መሆን በሺዎች የሚቆጠሩ መኖሪያ ቤቶች በአንዴ መፍረሳቸውና ተመጣጣኝ ዋጋ ያላቸው መኖሪያ ቤቶች አለመገንባታቸው ለቤት ኪራይ ጦት እና ለከፍተኛ ዋጋ ጭማሪ አስተዋጽኦ እያደረጉ መሆናቸውን ባለሙያዎች ይገልጻሉ። ስመኝሽ የቆየ የከተማዋን ነዋሪዎችና የከተማ ልማት ባለሙያዎችን አነጋግራ ተከታዩን ዘገባ አዘጋጅታለች። ያለፉትን ሁለት አስርት ዓመታት በአዲስ አበባ ከተማ ውስጥ በኪራይ መኖራቸውን የሚገልጹትና ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁት የሶስት ልጆች አባት ባለፉት አራትና አምስት ዓመታት ውስጥ በከፍተኛ ሁኔታ እየናረ የሄደው የቤት ኪራይ ሊቋቋሙት የማይችሉ ደረጃ መድረሱን ይናገራሉ። ከኪራይ መኖር ከጀመርኩ አራት አምስት ዓመታት ግን በኪራይ መኖር ወደማይቻልበት የተደረሰበት ሁኔታ ሆኗል። አዲስ አበባ ለምሳሌ ብጠቅስልሽ የዛሬ ዓመት አካባቢ አስራ አምስት ሺ ብር የምከፍልበት ቤት ሀምሳ ሺ ብር ነው የገባው። ከሶስት እጥፍ በላይ ነው የጨመረው። አሁን ደግሞ ከዛ በላይ ነው። ከዛ ደግሞ ቤት ለማግኘትም እንደዚህ ቀልድ አይደለም። ዋጋው መወደዱ ብቻ ሳይሆን ቤት የቤት ኪራይ ማግኘት ራሱ በጣም በጣም ከባድ ሆኗል። ከኪራይ ዋጋ መናር በተጨማሪ የሚከራይ ቤት ማግኘት በራሱ ትልቅ ችግር ነው የሚሉት እኚሁ የአዲስ አበባ ነዋሪ በቤት ፍለጋ ያሳለፉትን ውጣ ውረድም ያጋራሉ። በጣም ብዙ ቤት ተለቀቀ ይባላል፣ ስቴጅ ወይ ተይዟል ተከራይቷል ይባላል። በጣም ብዙ ቤት ታያለሽ። ዛሬ አይተሹ ነገ ዋጋ ለመደራደር ስትደውይ አይ ተከራየ እኮ ምናምን ትባያለች። ምክንያቱም ፈላጊው በጣም ብዙ ስለሆነ ብዙ ስለሆነ ምንም ያህል ዋጋ ደግሞ ቢጨምሩ አከራዮች የሚከራይ አያጡ። ስለዚህ የሚከራይ ስለማያጡ ነግበኔን ማሰብ ያለ ማሰብም ሊሆን ይችላል። ነግበኔንም እንደ እንዳያስቡም ያደርጋቸዋል በቃ። በተመሳሳይ ሁኔታ ለደህንነታቸው በመፍራት ስማቸው እንዳይጠቀስ የጠየቁት ሌላው የአዲስ አበባ ነዋሪም ባለፉት ጥቂት ዓመታት በከተማዋ የፈረሱ የመኖሪያ ቤቶችና የተገነቡ ቤቶች ቁጥር አለመጣጣም ለከፍተኛ የቤት እጥረት መዳረጉን ያመለክታሉ። ከሁለት ሶስት ዓመት በፊት በአስር ሺዎች የሚቆጠር ጨረቃ ቤት ነው የፈረሰው። በአዲስ አበባ ዙሪያ ሸገርም ከተማ አስተዳደር የሚባለው እና በሱሉልታ በቡራዩ በጣፎ በአርባራት እስከ በዚህ በሰበታም በተለያየ በአምስቱ የሸገር ከተሞች ቤት ፈርሷል እና ዳሬ የነበረው ወደ አዲስ አበባ አሁን ደግሞ በዚህ በኮሪደሩ አዲስ አበባ የነበሩት እንግዲህ ሲፈርስ ደግሞ ወደ ዳሬ መውጣት መልሰዋል እና ሁለቱም ፈረሳዎች ብዙ ቤት በመፍረሱ የቤት እጥረት አለ ኪራይ ምንም ማለ የሚደረግ ሁለት መቶ ሶስት መቶ ፐርሰንት ነው የጨመረው በአዲስ አበባ ከተማ የሸቀጦች ዋጋ በከፍተኛ ሁኔታ በጨመረበትና የኑሮ ውድነት በተባባሰበት ወቅት ለቤት ኪራይ የሚከፍሉት ገንዘብ ከገበያቸው ከፍተኛውን ድርሻ እንደሚወስድ የሚያመለክቱት ነዋሪው ይህ ሁኔታ በኑሯቸው ላይ እያሳደረ ባለው ጫና መማረራቸውንም ይናገራሉ። በፊት በጭቃ ቤቶች ከሁለት ሺ ጀምሮ ይገኙ የነበሩት ዛሬ ከአምስት ስድስት ሺህ ከሰባት ሺህ ድረስ ነው። ለምሳሌ ኮንዶሚኒየም ሳይቶች ባለ አንድ መኝታ ከአስር ሺህ በታች አታገኝም። ስቱዲዮ ደግሞ የሚባለው ምናልባት ስቱዲዮ በቃ ዘጠኝ ሺህ ትንሹ ዋጋው ነው። አሁን አባዶ ኢቭን ግራውንድ ላይ ያሉ ቤቶች ባለ አንድ እስከ አስራ ስምንት ሺህ እስከ ሀያ ሺህ እየታደሱ ድረስ ሄዷል እና ምናልባት አሁን አዲስ ለሙት አካባቢ ለምሳሌ ኮዬ ፈጬ የሚባለው ጋር ባለ አንድ አምስት ሺህ ስድስት ሺህ ውሃ የሌለው ምናልባት መብራት የሌለው መጸዳጃ የሌለው እንደዛ ነው። ጆሞ አንድ ጆሞ ሁለት ጆሞ ሶስት ጎተራ ኮንዶሚኒየም ባለ አንድ አስራ ስምንት ሺ ደርሷል። አባዱ አስራ ስምንት ሺ ደርሷል። ወደ መሀል ሲግናልም፣ ብርጭቆም፣ ወይራም ሰፈር ያሉ ኮንዶሚኒየሞች አይታሰብም። ለዝቅተኛ ገቢ ላለው የሚታሰብ አይደለም። ፈታኝ ነው ለነዋሪውም አጠቃላይ፣ ለከተማውም ከከተማውም ውጭ ላለው ሰው ፈታኝ ነው። የሕዝብ ተወካዮች ምክር ቤት መጋቢት 24 ቀን 2016 ዓ ም የመኖሪያ ቤት ኪራይ ቁጥጥርና አስተዳደርን አዋጅ አጽድቋል። የአዋጁ ዓላማም የቤት ኪራይ ዋጋ የማህበረሰብን አቅም ያገናዘበና ወቅታዊ ሁኔታን መሰረት ያደረገ እንዲሆን መሆኑም ተገልጿል። በዚህ መሰረት አዋጁ አንድ አከራይ የኪራይ ዋጋ ጭማሪ ማድረግ የሚችለው የኢኮኖሚውን ሁኔታ ባገናዘበ መልኩ በአመት አንዴ ብቻ መሆኑን የሚደነግግ ሲሆን የቤት ኪራይ ውል ሳይጠናቀቅ ተከራይን ከቤት ማስወጣትም ይከለክላል። ይህ ድንጋጌ የተጋነነ የቤት ጭማሪን አላስቆመም ሲሉ የሚከራከሩት የአዲስ አበባ ነዋሪዎች ግን እንደውም አላግባብ ከመኖሪያቸው እንዲወጡና ቋሚ መኖሪያ እንዳይኖራቸው ማድረጉን ነው የሚገልጹት። እንግዲህ ድሮ በፊት ስኖር በአመት በሁለት አመት የተወሰነ ገንዘብ ቤት ይህን ያህል ገንዘብ ጨምር፣ ይህን ያህል ገንዘብ ጨምር እየተባልኩ እየጨመርኩ ኖር ያውቃሉ። ያለፉትን ሁለት ቤቶች ስለቅ ግን ቤት የቤት ኪራይ የቤት ኪራይ ጭማሪው በጣም ትልቅ ስለሚሆን እና አንዳንድ ሰው ያለ ነዋሪ ላይ በጣም ብዙ ብር መጨመር ስለሚፈራ ወይም ደግሞ ስለሚሳቀቅ ቤቱን እንፈልገዋለን ልቀቁልን ነው የሚሉት። ያው መጨረሻ ላይ እኔም ቤቱን እንፈልገዋለን ልቀቅልን የተባልኩት። ምክንያቱም እኔ እዛ ባለውበት ቤት ብጨምር ትንሽ ብር ነው የሚሆነው። እኔ ስወጣ ግን ቢያከራዩት እኔ ከምከፍል ከነበረው ከሶስት እጥፍ በላይ ስለሚያከራዩት የሆነውም እንደዛ ስለሆነ ማለት ነው። ያው የሚያነሱት ኑሮ እየተወደደብን ነው ለእኛም፣ በተለይ በኪራይ ብቻ ያላቸውን ቤት አከራይተው ብቻ የሚኖሩ ሰዎች ገቢያቸው ኪራይ ከሆነ ሁሉ ነገር እየተወደደ ነው። ሁሉ ነገር ሲባል ሁሉም የሚበላውም የሚጠጣውም የሚተነፈሰውም ነገር ውድ ሆኗል። ስለዚህ እነሱም ላይ ለመፍረድ ከባድ የሆነ መጥቷል። አዲስ አበባ ላይ የሚታየው የመኖሪያ ቤት ችግር ከሁለት ትውልድ በላይ የዘለቀ ነው የሚሉት የከተማ እቅድ ባለሙያና የአዲስ አበባ ዩኒቨርሲቲ መምህር አርክቴክት ዮሐንስ መኮንን በመዲኗ የሚታየው የመኖሪያ ቤት እጥረት ምክንያት ምን እንደሆነ ያብራራሉ። መጀመሪያው ምንጩ ከፍተኛ ቁጥር ያላቸው ዜጎች ወደ ከተማ እንደሚመጡ ታውቆ በቂ የመሰረተ ልማት ዝግጅት አለመደረጉና የከተማ እቅድ ወይም የከተማ ፖሊሲ አለመኖሩ አንደኛው ችግር ምንጭ ነበረ። ሁለተኛ ይሄን ችግር ለመፍታት የተከረበት መንገድ ደግሞ ሌላ ችግር ነበር። ምክንያቱም መንግስት ሁሉንም ነገር እኔ ቤት ሰርቼ በዝቅተኛ ኑሮ ለሚኖሩ ሰዎች ቤት እሰጣሉ አከፋፍላሉ ብሎ አሰበና መንግስት ቤት ሰርቶ ለመስጠት ሞከረ። ያን የነበረው የመጀመሪያው እቅድ አምስት መቶ ሺህ ቤት ቤቶችን በአምስት አመት የመስራት እቅድ ነበረ። አስራ ስምንት ወይም ሀያ አመት ነው አሁን እሱ እቅድ ከተጀመረ። አንድ ሚሊዮን ቤት በአምስት አመት ለመስራት የነበረው እቅድ ከሀያ አመት በኋላ ስንገመግም አምስት መቶ ሺ አካባቢ ነው። ስለዚህ የተካሄደበት ችግሩን ለመፍታት የተካሄደበት መንገድ ትክክል አልነበረም። አርክቴክት ዮሐንስ አክለው መንግስት በአግባቡ ኃላፊነቱ ባለመወጣቱ ምክንያት ዜጎች መሰረተ ልማት ባልገባባቸውና ለመኖሪያ ምቹ ባልሆኑ አካባቢዎች ህገወጥ በሆነ መንገድ የጨረቃ ቤቶችን እንዲገነቡ እንዳስገደዳቸው ያመለክታሉ። የኪነ ህንፃና የከተማ ልማት ባለሙያ የሆኑት አቶ ኤርሚያስ ተሰማ በበኩላቸው በተለይ በአሁኑ ወቅት ለመኖሪያ ቤት እጥረትም ሆነ ከፍተኛ ዋጋ ጭማሪ ምክንያት ሆነዋል የሚሏቸውን ተጨማሪ ነጥቦች ያብራራሉ። አሁን ያው መንግስት ያደረገው የማክሮ ኢኮኖሚ ማሻሻያ እንደዚሁም ደግሞ እንዲሁም፣ በአጠቃላይ በሀገሪቱ ያለው የኑሮ ውድነት የመሳሰሉት ይህንን አብረው ተጽዕኖ ያሳድራሉ ማለት ነው። ከዚህ በተጨማሪ ደግሞ በቅርብ የተካሄዱ ልማቶች አሉ። የኮሪደር ልማት። በዚህ ምክንያት የተነሱ ነዋሪዎች አሉ ከዛ አካባቢ። ስለዚህ እዛ አካባቢ ይከራዩ የነበሩ ሰዎች በፊት ቤቶቹ ያው የጥራት ደረጃቸው ዝቅተኛ በመሆኑ ምክንያት በቅናሽ ዋጋ ይገኙ ነበር ቤቶች እዛ አካባቢ ከሆነ ከዛ የአካባቢ በሚጠረግበት ጊዜ ለልማት ዜን ቤት በሚፈለግበት ጊዜ እንደሱ አይነት ዝቅተኛ ጥራት ያላቸውን ቤቶች ማግኘት እንደ በፊቱ አይሆንም ማለት ነው። ስለዚህ እሱም የሚጨምረው ተጽዕኖ ይኖራል ማለት ነው። ስለዚ በአጠቃላይ የቤት አቅርቦት እጥረት እና አሁን ያሉ የሀገሪቱ ወቅታዊ ለውጦች አብረው ተጽዕኖ ያሳደሩበት እንደሆነ መገመት ትችላለ። አዲስ አበባ ውስጥ እየተካሄደ ያለው የኮሪደር ልማት የከተማውን ውበት ከመጨመር አንፃር ከፍተኛ ሚና እንዳለው የሚገልጹት የአዲስ አበባ ነዋሪ በፈረሳው ምክንያት ግን በርካታ ነዋሪዎች ለከፍተኛ የኪራይ ወጪ መዳረጋቸውን ያሰምሩበታል። በፈረሳው ምክንያት ያው ብዙዎች ከቤታቸው ፈርሶ ወጥተዋል። የቤት እጥረት መጥቷል። ብዙ ቤት በመፍረሱ ኪራይም የመጥፋት ነገር ነው ያለው። አሁን አዲስ አበባ ብዙ ሰው ወደ ፈረንሳይ፣ ወደ ጉራራ ነው የመከራየት ነገር ያለው። እሱ እንግዲህ አሁን አዲስ አበባ ላይ የቤት እጥረት ይብን የሚከራይ ለማጣት ሁኔታ በዚህ ዙሪያ የአዲስ አበባ አስተዳደርን ምላሽ ለማካተት ያደረግነው ጥረት ለጊዜው አልተሳካም። የመኖሪያ ቤት እጥረትና የመኖሪያ ቤት ኪራይ መናር ነዋሪዎቹ ላይ ያስከተለውን ከፍተኛ የኑሮ ውድነት ጫና ለመቀነስ መንግስት ከግል አልሚዎች ጋር በመሆን የተለያዩ ጥረቶችን እያደረገ መሆኑን ያመለከቱት አቶ ኤርሚያስ ግን የሚፈለገውን ለውጥ ግን ላያመጣ ይችላል የሚል ስጋታቸውን ያጋራሉ። በቂ የማይሆንበት ምክንያት ለምንድን ነው? የተወሰኑ የሳምፕል ስራዎች ነው ያሉት እንጂ በሰፊው የሚሰሩ ስራዎች የሉም። ለምሳሌ ቤት በብዛት መስራት ከፈለግን ቤት በብዛት ማቅረብ ከፈለግን የቤት ማምረቻ ግብአቱም እንደዛው በብዛት መቅረብ አለበት። ስለዚህ ተጨማሪ የሲሚንቶ ፋብሪካ ሊሆን ይችላል፣ ወይም ሌሎች የግንባታ ግብአት የግድ በሲሚንቶ መገንባት የለብንም። ግን በአማራጭ የግንባታ መንገዶችም ቢሆን በብዛትና በጥራት ማምረት መቻል አለበት። የመሬት አቅርቦት እንደዚሁ፣ ምክንያቱም መሬት ከቤቶች ውስጥ ከሰላሳ ፐርሰንት በላይ ይፈጃል። ስለዚህ እዛ ላይ መሬት ላይም መንግስት አንዳንድ ለውጦችን ማድረግ ይችላል። እንደዚሁም ደግሞ ለአልሚዎች ገንዘብ ከወለድ በአነስተኛ ወለድ አትሊስት ብድር የሚያገኙበትንም ሁኔታዎች ማመቻቸት ይችላል። ይሄ በአንዳንድ ህንድ ባሉ ሀገሮች በማድረግ የቤትን ዋጋ የቤትን አቅርቦት ለመጨመር የተጠቀሙባቸው መንገዶች ናቸው። አቶ ኤርሚያስ አክለው በቅርቡ የወጣው የሪል እስቴትና የቤት ግመታ አዋጅ በጎ ጅምር መሆኑንና ተግባራዊነቱ ትኩረት ሊሰጠው እንደሚገባም ጨምረው ተናግረዋል። የቤት አልሚዎች ሰላሳ ፐርሰንት፣ አርባ ፐርሰንት ከሰላሳ ከሀያ አምስት እስከ ሀምሳ ፐርሰንት የሚሆነውን ለዝቅተኛና ለመካከለኛ ገቢ ላላቸው ነዋሪዎች እንዲሆን አድርገው መገንባት ግዴታ ይጥልባቸዋል። እንደዚሁም ደግሞ መሬት ደግሞ ከመንግስት በቅናሽ ወይም ደግሞ በድርድር ማግኘት ከፈለጉ አልሚዎች ወይ ይህንን አሁን ያልኩትን ማድረግ ወይም ደግሞ የግንባታ ግብአትን የሚያመርት ፋብሪካ መገንባት ወይም የመሳሰሉ እንደዚህ የቤትን ዋጋ ተደራሽ ሊያደርጉ የሚችሉ እርምጃዎችን እንዲያደርጉ የሚያበረታታ አይነት ነገር አለው አዋጁ። እንዲህ እንዲህ አይነት ነገሮች በደንብ መቀጠልና በስፋት መበረታታት አለባቸው። የአዲስ አበባ ነዋሪዎችም ዋና ጥያቄያቸው መንግስት ለከተማ ባዘጋጀው የልማት እቅድ ውስጥ መሰረታዊ የሆነው የመኖሪያ ቤት አቅርቦት ቅድሚያ እንዲሰጠው ነው። ድሮም ልጅ ሆነንም ትምህርት ቤት ስንማር የሰው ልጅ ቤዚክ ኒድ ምግብ፣ ልብስ፣ መጠለያ ነው። ሌሎቹ ነገሮች ቀስ እያሉ የሚመጡ መኖር ሰው መኖር ሲችል በአግባቡ ሲችል የሚጨመሩ ነገሮች ናቸው። ሌሎቹ ነገሮች ሌሎቹ ነገሮች ላይ ከማተኮር ሰው በትክክል መኖር ችሏል ወይ የሚለው ላይ ፎከስ አድርጎ መስራት ቢችል መንግስት ለውጥ ይመጣል ብዬ አስባለሁ። በአዲስ አበባ ከተማ ውስጥ እየተባባሰ የሄደውን የመኖሪያ ቤት እጦት ለመቅረፍ የከተማ መስተዳድሩ በተለያዩ አመታት መፍትሄ ያላቸውን እርምጃዎች መውሰዱን ቢገልጽም በመዲናዋ የሚታየው የቤት ችግር ሰፊና ውስብስብ እንደሆነ መቀጠሉን የከተማ ልማት ባለሙያዎቹ ያመለክታሉ። መንግስት ችግሩን ለመፍታት መዋቅራዊ ለውጦች ማድረግ እንደሚኖርበትም ያሳስባሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በኢትዮጵያ በኑሮ ውድነት ላይ በነዋሪዎች የሚነሱ ቅሬታዎችና የመፍትሄ ሀሳቦች ላይ ያተኮረው የመስተዋት መሰናዳችን የተካተላችሁ ያላችሁት ቀደም ሲል ከቤት ኪራይ ዋጋ ጋር በተያያዘ በመስተዋት ዝግጅት ባልደረባ ስመኝሽ የቆየ የተዘጋጀውን ቅንብር ነው። ተከታትለን የተመለስ ነው። ልክ ብለሃል አስማማው። ወደ ሌሎች መሰናዶች ከማለፋችን በፊት ግን ትንሽ በሙዚቃ እረፍት እናድርግ። አሁን ደግሞ የምንሰማው የማስተዋል እያዩን ጀግና እያለ የተጫወተውን ዜማ ይሆናል። አሁንም አብራችሁን ቆዩ እንዳላችሁ እናምናለን። አሁን ደግሞ ወደ መጨረሻው የምሽቱ ዝግጅታችን እንለፍ። በሚገባ ቀጣዩ ደግሞ በአዲስ አበባ በትራንስፖርቱ ዘርፍ ስላለው የዋጋ ጭማሪን ይመለከታል። ስት ከጥቅምት 6 ቀን 2017 ዓ.ም ጀምሮ በአዲስ አበባ ተግባራዊ ያደረገው የትራንስፖርት ታሪፍ የታክሲ አገልግሎት ዋጋን ከገቢያቸው ጋር የማይመጣጠን በማድረጉ በኑሯቸው ላይ ከፍተኛ ጫና እያሳደረባቸው መሆኑን የአሜሪካ ድምፅ ያነጋግራቸው የአዲስ አበባ ከተማ ነዋሪዎች ተናገሩ። ነዋሪዎቹ ወይዘሪት ቤተልሔም ደነቀውና መምህር ቸርነት ዘውዴ የታክሲዎቹ እጥረት መኖሩንም ጠቅሰው ወጥነት የጎደለው የዋጋ ጭማሪ መታየቱን ተናግረዋል። ደረጀ ልክ የዛሬ ሁለት ወር አካባቢ ማለት ነው፣ ቅድም የጠቀስከው የዋጋ ጭማሪ የተደረገው። የአዲስ አበባ ከተማ ትራንስፖርት ቢሮ ኃላፊ አቶ ያበባል አዲስ በቅርቡ የተደረገው የታሪፍ ጭማሪ በተለይ ዝቅተኛ የማህበረሰብ ክፍሎችን ታሳቢ ያደረገና ወቅታዊውን የነዳጅ የችርቻር ዋጋ ያማከለ መሆኑን ይናገራሉ። ኃላፊው አክለውም መንግስት የትራንስፖርት እጥረትንም ለመግታት ባለፈው ዓመት አንድ መቶ የኤሌክትሪክ አውቶቡሶች ግዥ ፈጽሟል። በቅርቡም ከመንግስት በተጨማሪ የግል ባለሀብቶችም በዘርፉ ይሳተፋሉ ብሏል። ደረጀ ደስታ እንግዶቹን አነጋግሮ ያጠናቀረው ዘገባ እንደሚከተለው ይቀርባል። በቅድሚያ ያገኘነው የአዲስ አበባ ነዋሪ የሆነችውን ወይዘሪት ቤተልሔም ደነቀውን ነው ጤና ስጥል እንዴት ነሽ? ደህና እግዚአብሔር ይመስገን። ታክሲ ትጠቀሚያለሽ አይደል? እንዴ ምንም ጥርጥር የለውም ጥያቄ ያስፈልገው። ብዙ ጊዜ ከየት ወደ የት ነው የምትይዙ? ከሲኤምሲ መገናኛ እና ቦሌ። ምን ያህል ነው የሚያስከፍሉሽ? ሰላሳ አምስት ብር ይሆናል፣ አርባ ብር ይሆናል። እንደዚህ በአምስት ብር መካከል ልዩነት ብዙ ጊዜ አያለው። ማለት ልዩነቱ ቶሎ ቶሎ ነው የሚመጣው ወይ ማለት ታሪፉ አንዳንዴ ከሳምንቱ ሙሉ ብትንቀሳቀስ ከሳምንት ሦስት ቀን ሰላሳ አምስት ብር እንደዚህ የመሆን የአምስት ብር የተቆራረጠ ነገር አያለው። ግን አንድ አጠቃላይ አርባ አርባ ብር ነው የሚያስከፍሉት። ከየት እስከ የት ነው አርባ ብር የሚያስከፍሉት? ከሲምሲ ቦሌ። ሌላው ያነጋገርናቸው ነዋሪ በአዲስ አበባ አውቶብስ ተራ አካባቢ ነዋሪ መሆናቸውን የነገሩን መምህር ቸርነት ዘውዴ ናቸው። አውቶብስ ተራ ተብሎ ከሚጠራው አካባቢ እስከ አራት ኪሎ ድረስ የሚጓዘውን ታክሲ አዘውትረው እንደሚይዙ ነግረውናል። በሚያገኙት የታክሲ አገልግሎት ክፍያና አቅርቦት ደስተኛ አይደሉም። አገልግሎቱ አሁን ላይ ትንሽ ብዙም ምቹ አይደለም። ከዚህ በፊት ታሪፍ ነበረ ብዙ በተለይ አሁን አራት ኪሎ ለመሄድ ተሰራ ኦልሞስት አይገኝም ማለት ሁላ ይቻላል። ለምን ታሪፎ መገናኛን ያው አራት ኪሎን አልፎ ስለሆነ የሚሄደው ብዙዎች መገናኛ ካልሆነ አራት ነው እና በጣም በብዙ ስቃይ ነው ወደ አራት ኪሎ የምንሄደው። ወይም ቢቴቴ መገናኛውን ሂሳብ ከፍለን ነው ወደ አራት ኪሎ ላይ የምንወርደው። ካልሆነ ሰዓት ማለት ነው። ግጭት ቤተልሔም የታክሲ ዋጋ በየጊዜው እየጨመረ መጥቶ ሰሞኑንም እንደገና ከፍተኛ ጭማሪ ማሳየቱን ትናገራለች። ምር ከሲኤምሲ ቦሌ ሀያ አምስት ብር ነበር እኔ የምከፍለው ደርሶ መልስ ሀምሳ ብር ትራንስፖርት ነበረ። ከዛ ትንሽ እንደቆየ ሰላሳ ሰላሳ ብር ሆነ ና ስልሳ ብር ሆን ከዛ አሁን በቅርብ ደግሞ ምን እንደሆነ አይታወቅም። ነዳጅ ጭማሪ ይሁን ምናምን እናውቀው ነገር የለም። አርባ አርባ ብር አደረጉ። መጀመሪያ ስጀምር መቼ ነበረ ጊዜው? አመት ይሆናል፣ ሁለት አመት ይሆናል። አመት አመት ከአንድ አመት በፊት ከአንድ ዓመት በፊት ቤተልሔም ይህ የታክሲ ጭማሪ እጅግ በናረው የኑሮ ውድነት ላይ ሌላ ተጨማሪ ጫና በመፍጠሩ ከባድ ሸክም እንደሆነባት ትገልጻለች። ማለት በጣም ከባድ ነው። ከእጅ ወዳፍ የሚባለው አይነት ኑሮ ነው የምትኖረው። ብርን ትቆጥረዋለ፣ በትራንስፖርት መልሰ ታወጣዋለ። ብርን ትቆጥረዋለ፣ ትሰራለ፣ መልሰ በትራንስፖርት ታወጣዋለ። ያ ማለት አይደለም ለነገ ይሄንን ያክል ብር ሴ አድርጌ እንደዚህ ቋሚ ንብረት ምናምን ልታስብ ይሄ መሰረታዊ የሆኑ ወጪዎችን የቤት ኪራይ፣ ምግብ ምግብ ትምህርት ቤት ክፍያ ሊሆን ይችላል። ራሴ መማር ከሆነም የራሴ ትምህርት ቤት ክፍያ አለ። እሱ እሱ ራሱ አጣበህ አጨናንቀህ ምናምን ነው ሞላልተህ ወሩን ተሻግረህ እንደገና ደግሞ ለቀጣይ ወር የምትጨነቀው እና ከእጅ ወዳፍ የሆነ ኑሮ እንድንኖር ያደርጋል። በጣም በጣም ከጥቂት አስርት ዓመታት በፊት እንደነበረው የታክሲ ክፍያ በሳንቲሞች የማይሞከር ስላልሆነ እጅግ አነሰ ቢባል አንድ መቶ ብር ያህል የደርሶ መልስ ክፍያ ይዞ መውጣት ይግድ ይላል። በዚያ ላይ በኢትዮጵያ አንዳንድ አገልግሎቶችን እንደ ቴሌ ብር በመሳሰል የመሳሰሉ የዲጂታል ክፍያ መጠቀም ቢቻልም የታክሲ አገልግሎትን ለመጠቀም አሁንም ጥሬ ገንዘብ ወይም ካሽ ይዞ መሄድ የሚጠበቅ መሆኑን ቤተልሔም ትናገራለች። አዎ፣ የተለመደም የታክሲ ክፍያ ካሽ ነው። ልምዳችንም በእጃችን ብር ይዘን ነው የምንሄደው። በእጃችን እጅ በእጅ ነው። ለምሳሌ አሁን ድንገት መንገድ ገንዘብ ረስተሽ ብትሄጂ ባይኖርሽ ምንድን ነው የምታደርጊው? አረሳም አረሳ። ምክንያቱም ምን አለ መሰለህ ከቤት ወተህ ቤት ወተህ የሆነ ቦታ መሄድን ስታስብ የትራንስፖርት ግዴታ ትበጅታለህ። ግዴታ የትራንስፖርት ብር አለኝ ወይ ብለህ ቦርሳህን ታያለህ። ለምን በአምስት ብርና በአስር ብር አይደለም የምትሄደው። አርባ ብር እንኳን ቢኖሩት መመለሻ አርባ ብር፣ በትንሹ መቶ ብር ያስፈልጋል ደርሰህ ለመመለስ ብቻ። ያውም ደግሞ አንድ ፌርማታ የምትይዝ ከሆነ ከቦሌ ወርደህ እንደገና ሌላ ቦታም ልሄድ ካልክ ደግሞ አሁንም ሌላ ክፍያ ነው የሚጠበቅብህ የታክሲ ትራንስ ትራንስፖርት ወጪ ከአስቤዛዎች እና መሰረታዊ ወጪዎች ጋር ከፍ ብሎ የሚደመር ሆነዋል። መምህር ቸርነት የትራንስፖርት ወጪ በተለይም ከገቢያቸው አንጻር እጅግ የተራራቀ መሆኑን ዘርዝረው በመግለጽ ይህንን ያረጋግጣሉ። እጅግ በጣም ከገቢው ሌላ ወጪው በጣም ከባድ ነው። ማለት ያው ግዴታ አማራጭ ስለሆነብን ነው እንጂ አብዛኛው ሰው የሚጠቀመው እናንዴ በእግር የተወሰነ መንገድ የምንሄድበት መንገዶች ሀብታሞች ምናምን ይኖራሉ እነሱ እነሱ አሉ። ነገር ግን እንደ እኔ ገቢውና የምናወጣው ወጪ እጅግ በጣም ሰማይና ምድር ነው። ማለት ወጪው እጅግ በጣም ሀይ ነው። ለምሳሌ ሀያ አምስት ብር በቀን ለምሳሌ አንድ ሰው ሚኒመም በመገናኛ ሂሳብ ስንሄድ ለመሄድ ብቻ በታክሲ በታክሲ ብቻ ታሪክ ሀያ አምስት ብር ከከፈልን አራት ኪሎ እንዲህ ሰው በሀያ አምስት ብር የምንሄድ ከሆነ አምሳ ብር ነው። ሂድና ስትመጣ የምታወጣው አምሳ ብር ማለት ወር ምን ያህል እንደሚሆን እንግዲህ ከገቢው አንፃር ሀይ ነው። ለምሳሌ ኔ አሁን ብዙውን ብዙ ሆን የምንጠቀመው ከመግብ አውቶብስ ተራ አራት ኪሎ ነው። የበዘለለ ከአውቶብስ ተራ ከመጣሁኝ በኋላ ላዳር ደግሞ ወደ ሌላ ቦታ ነው። እሱ ብዙ በግር ነው ወክ የማደርገው ሩቅ ስላልሆነ ወደ ሰባተኛ አካባቢ ሆነ ማለት ያው እነዚህ አሁን የሰባተኛውን ታክሲ ሂሳብ ስለማንቀበል ስለማንከስል በግር ስለምንሄድ በሚል ነው እንጂ ገቢውና ታክሲ ወጪ እጅግ በጣም ምንም የተመጣጠነ አይደለም። ምን ያህል ነው የምትከፍሉት? ለምሳሌ ከአውቶብስ ተራ እስከ አራት ኪሎ ድረስ ታሪፉ አስራ አምስት ብር ነው የወጣው። አዲሱ ታሪፍ መሰለኝ ያው አስራ አምስት ብር ነው የሚቀፈሉን፣ ግን ብዙውን ጊዜ ግን በቃ በሀያ አምስት ብር ነው ከፍለን የሚሄደ የመገናኛውን ከፍለን ሀያ አምስት ብር ከፍለን ነው የምንሄደው። አቶ ቸርነት አንዳንድ የመንግስት ድርጅቶች ለሰራተኞች የሚያቀርቡት የሰርቪስ አገልግሎት በመኖሩ በአንጻራዊነት ትንሽ የቀለለ የታክሲ ትራንስፖርት ወጪ ሊኖር ቢችልም ያንን አገልግሎት ከሚሰጡ የመንግስት ድርጅቶች ውጪ ለሚሰሩ የህብረተሰብ ክፍሎች ግን የአዲስ አበባ ትራንስፖርት ወጪ ወጪ እጅግ ከፍተኛ ሊሆን መቻሉን ይናገራሉ። ወጪ ግን አሁን የግል ድርጅቶች ላይ ለሚሰራ በተለይ ደግሞ ለተማሪ እጅግ በጣም ከባድ ነው። እንግዲህ አስበው፣ በቀደም መቶ ብር ላይሆን ይችላል ደሞዝ ሰማንያ ብር፣ ሰባ ብር ሊሆን ይችላል ግን ደግሞ ከመሸፈ ያለህ አማራጭ ምንድን ነው? መቶ ብር ከፍለህ በቀን ወደ ቤት መግባትም ትመርጣለህ ከበቀን ታገኘው በላይ ማለት ነው። የአዲስ አበባ ከተማ ትራንስፖርት ቢሮ ኃላፊ አቶ ያብባል አዲስ የታሪፍ ጭማሪ በተለይ በተከታታይ ተሻሽሏል ከሚሉት የነዳጅ ዋጋ ጋር የተያያዘ መሆኑን በመግለጽ እንዲያውም የዘገየ ሊባል የሚችል ነው ሲሉ ይከራከራሉ። ትራንስፖርት በቅርቡ የታሪፍ ጭማሪ አድርገናል። የታሪፍ ጭማሪ የተደረገበት ነው ምክንያት የነዳጅ ዋጋ በተከታታይ እየተሻሻለ በመምጣቱ እና በተለይም ደግሞ በታክሲዎች ከአሁን በፊት በነዳጅ ድጎማ ይደረግላቸው የነበረበት ሁኔታ ነበር። አሁን ድጎማው ስለቀረ እና እነዚህም ሁለት ዋና ታሳቢዎች መነሻ በማድረግ ሌሎችንም አስተዳደራዊ ወጪዎች ጭምር ግምት ውስጥ በማስገባት የታሪፍ ጭማሪ እንዲደረግ የተደረገበት ሁኔታ ነው ያለው። ስለዚህ የታሪፍ ጭማሪው የዘገየ ይባል አልቻለ በስተቀር አገልግሎቱም ከሚሰጡ የትራንስፖርት ድርጅቶች አኳያ ረዘም ያለ ጥያቄና የመልካም አስተዳደር ችግር ሆኖ የቆየ ነበረ፣ ግን ምንድን ነው በየጊዜው የነዳጅ ዋጋ ማስተካከያ ሲደረግ የታሪፍ ማስተካከያ ባለመደረጉ ቆይቶ የሁሉንም የነዳጅ ጭማሪዎች ታሳቢ የተደረገ ታሪፍ ስለሆነ በአንድ ጊዜ ስለጨመረ ዋጋው የተጋነነ ይመስላል እንጂ እንደውም ገቢያው ከሚጠይቀው ባነሰ ነው የታሪፍ ጭማሪ የተደረገ የሚል ሀሳብ ነው እኛ እናገኛለን። የታሪፍ ጭማሪው ነዋሪዎች ካለው የኑሮ ውድነት ጋር እየታገሉ መሆኑን በሚገልጹበት ወቅት በአንድ ጊዜ እንዲህ ያለ ጭማሪ ማሳየቱ ምን ያህል ተገቢነት አለው? በተለይ ዝቅተኛ የማህበረሰብ ክፍሎችን ምን ያህል ታሳቢ አድርጓል? ተብለው የተጠየቁት አቶ ያብባል ይመልሳሉ። ታሳቢ ተደርጓል። እንግዲህ ያው ዋናው መንግስት ዝቅተኛ ገቢ ላለው ማህበረሰባችን በዋናነት ትራንስፖርት የሚያቀርበው የከተማ አውቶቡስ አገልግሎት ድርጅት እና የከተማ የቀላል ባቡር ትራንስፖርት አገልግሎት ድርጅት አማካኝነት ነው። ስለዚህ የአውቶቡስ ጭማሪው እና የቀላል ባቡር ድርጅት ዋጋ ጭማሪ ዝቅተኛ ነው የተደረገው። ምክንያቱም የአውቶቡስ ድርጅቱንእና የቀላል ባቡር ድርጅቱን መንግስት ይደጉመዋል። ነገር ግን የታክሲ ትራንስፖርትን በተመለከተ መንግስት አይደጉመውም። ስለዚህ የታክሲ ትራንስፖርት ለማንኛውም ገበያውን መሰረት ያደረገ ይሄ ታሪፍ ማሻሻያ በየጊዜው ይደረግ ስለሚገባው ተደርጎላቸዋል ማለት ነው። ይህ የታሪፍ ማሻሻያ ካልተደረገ ተደረገ እነሱ ደግሞ በነፃ ወይም ደግሞ እየከሰሩ የሚኖሩበት አግባብ አይኖርም። መንግስት ግን ድጎማ የሚያደርግላቸውን ድርጅቶች ግን ድጎማውን ታሳቢ በማድረግ ዋጋው እንዳይጋነን የተደረገበት ሁኔታ ነው ያለው። ስለዚህ ዝቅተኛ ህብረተሰቡን እንዳይጎዳ የሚለው ታሳቢ ተደርጎ ነው የተሰለው ማለት ነው። የታክሲ አገልግሎት የጉዞ ክፍያው ብቻ ሳይሆን በሚፈጠረው የትራፊክ መጨናነቅ ነዋሪዎችን ለከፍተኛ ኪሳራ የሚዳርጋቸው መሆኑን ተገልጋዮች ይናገራሉ። ወይዘሪት ቤተልሔም ከቤቷ ማልዳ ብትወጣም ከታክሲ እጥረቱ ጎን ለጎን የትራፊክ መጨናነቁ የተለመደ መሆኑን ትናገራለች። አሁን አንድ ሰዓት ትወጣለህ እስከ ሁለት ተኩል መድረስ ፈልገህ ከሆነ ሶስት ሰዓት ና አራት ሰዓት የመድረስ እድል ከፍተኛ ነው። ወይ ከአስራ ሁለት ሰዓት እስከ አንድ ተኩል ባለው ነው ታክሲ ፍሪ የሚሆነው እንጂ ሰዓት ላይ ሁሉም ይወጣል። ለሁለት ሰዓት ስራ ለመግባት እና ከቤት ቶሎ የወጣ ቢመስልህም ታክሲ ሰልፍ ላይ ግን እኩል ነው የምትሰበሰበው። በተመሳሳይ ሰዓት በጣም ብዙ ሰው የመሰብሰብ እድሉ ከፍተኛ ነው። ባቡር አለ፣ አውቶቡስ አለ፣ ጥላ ራይድ የመሳሰሉ አሉ። ለምንድን ነው ታክሲ የምትጠቀሚው እነዚህ ሁሉ እያሉ? እውነት ነው ብዙ አማራጮች አሉ። ከተማም እንደመሆኑ መጠን ግን ታክሲ ነው የምትጠቀመው። ምክንያቱም በራይድም ሄድክ በሚኒባስም ሄድክ በታክሲም ሄድክ እኩል ነው የምትደርሰው። ለምን የምትነሳበት ሰዓት ሁሉም ሰው ከቤት ወጥቶ ወደ ስራ ወደ ተለያየ ስራ መስክ የሚሰማራበት ሰዓት ስለሆነ መንገድ በጣም ይጨናነቃል። ተማሪዎች አሉ፣ የመንግስት ሰራተኛ አለ፣ የግል መኪና ተጠቀ ጠቃሚ ዋለ እነዛ ሁሉ መኪኖች በመንገድ ላይ ነው የሚሄዱት። ስፔስ ነው እያጣባቡት የሚሄደው ና በራይድ አምስት መቶ ብር ከፍለህ የምትሄደው ና በታክሲ አርባ ብር ከፍለ የምትሄደው ምንም አታተርፍም። ትርፉ ብር ካልሆነ በስተቀር ከፍተኛ ወጪ ማውጣት ካልሆነ በስተቀር ሰዓትህን ምንም ኢንቨስት አታደርግም። ስለዚህ ከሁለት ያጣ ጎመን መሆን ስለሌለብህ በአንዱ ቢያንስ ማትረፍ ስላለብን ጊዜያችንን ካጣን ገንዘባችንን ማግኘት አለብን በሚለው ታክሲ ነው እኔ የምመርጠው። መሻሻል ለውጥ ትንሽ ተስፋ የሚሰጥ ለውጥ ታያለሽ የታክሲ አገልግሎት ላይ አሁን በቅርብ የግል መኪናዎች ከሁለት ሰዓት ተኩል በፊት እንዳይንቀሳቀሱ ከጧትም ከከሰዓትም ተብሎ በመንግስት ደረጃ ታውጆ ነበር እንደዚህ አይነት ኢንፎርሜሽኖች ወጥተው ነበር እና እነዚህ ነገሮች ትንሽ የተወሰነ ክፍተት አለ ከዛ ውጭ መሻሻል ነገር ያየሁት ይሄ የኮሪደር ልማት ከተጠናቀቀ በኋላ የኮሪደር ልማት በደረሳቸው አካባቢዎች የተወሰነ ትንሽ ዘና የማለት ነገር አስፋልቶች የመጨናነቅ ነገር ትንሽ ቀንሷል ይህ መሆኑ ደግሞ ከላይ ከላይ ታክሲዎች ቶሎ ቶሎ እንዲመጡ ያደርጋቸዋል። አቶ ቸርነት ግን ችግሩ የታክሲዎች እጥረት ብቻ አይደለም፣ በማለት ዘወትር የሚጠቀሙበትን ከአውቶብስ ተራ እስከ አራት ኪሎ ያለውን መስመር በመጥቀስ ይከራከራሉ። አይወት አይመስለኝም አይመስለኝ። ይህ ስምሪት ነው ብዬ ነው እንደኔ ማስበው። ለምን አራት ኪሎ ሲሆን አስራ አምስት ብር ስለሆነች መጫን አይፈልጉም ታክሲዎች። ስለዚህ በቃ አብዛኛዎቹ የሚሄዱት የት ነው ማለት ነው? መገናኛ ነው የሚሄዱት። ለምን አስር ብር እናገኛለን የሚል ጥቅም እና ያንን በቃ ብቻ ገንዘቡን ብቻ እንጂ አራት ኪሎ ላይ ምን ያህል ሰው አለ ምናምን የሚለውን አያቅም እና ስምሪቱ ራሱን ችሎ አራት ኪሎ የሚጭኑ ታክሲዎችን ቁጥጥር ሊያደርግ ይገባል። ለምሳሌ አሁን ሜክሲኮ አራት ኪሎ ለመሄድ እንደ ልብ ታገኛለ ሜክሲኮ ላይ አራት ኪሎ አልፎ እነ ስድስት ኪሎ እነ ፈረንሳይ የሚሄዱ ታክሲዎች አ ግን አራት ኪሎ ላይ ደግሞ ብቻ አራት ኪሎ ላይ የሚጭኑ ደግሞ አሉ። እንደዚሁ ማለት ነው። እዛ ላይ ብዙ ክፍተቶች አይፈጠሩም እና ስምሪቱ ቁጥጥር የለው ብዬ ነው እንደኔ የማስበው። አቶ ያብባል መንግስት ከተመነው በላይ ታክሲዎች የሚያስከፍሉት የራሳቸው ክፍያ መኖሩን ቢያምኑም ችግሩ ግን የስምሪት ቁጥጥር ማነስ አይደለም ይላሉ። እሱ አለ እንደተባለው መንግስት ማሻሻያ ካደረገ በኋላ ታክሲዎች ደግሞ በራሳቸው ታሪፍ በላይ የሚያስከፍሉት ታሪፍ አለ። ይህንን እንግዲህ ያው የትራንስፖርት ተቆጣጣሪዎች አሉ በሁሉ ተርሚናል። ስለዚህ በትራንስፖርት ተቆጣጣሪዎቻችን አማካይነት ቁጥጥሩን አጠናክረንና በዚህ ተግባር ውስጥ የሚገኙትን ታክሲዎች ደግሞ እየቀጣን ያለንበት ሁኔታ ነው ያለው። ከዚህ በተጨማሪም ከታክሲ ማህበራት ጋር ጥብቅ ውይይት አድርገናል። ስለዚህ ባደረግነው ውይይት መሰረት ራሱ የታክሲ ማህበሩና ባለንብረቶች ደግሞ ከታሪፍ በላይ እንዳይሰሩ እየሰሩ የሚገኙ ከሆነ ግን ከየትኛውም ጊዜ በላይ ጥብቅ ክትትል እና ቁጥጥር እንዲሁም እርምጃ እንደሚወሰድ ነግረን፣ በዚህ ተግባር ላይ ተሰማርተው የሚገኙትን አካላት እርምጃ እየወሰድን ያለበት ሁኔታ ነው ያለው ነገር ግን በሁሉም መስመር ደግሞ ተቆጣጣሪ ማቆም ስለማይቻል አልፎ አልፎ የእኛ ተቆጣጣሪዎች በሌሉበት አካባቢ ከታሪፍ በላይ የሚያስከፍሉበት ሁኔታ እንዳለ ቢሮ ያውቃል። ስለዚህ እሱን ያው የክትትልና የቁጥጥር ስርዓቱን አጠናክሮ በመቀጠል ነው ለማሻሻል ጥረት እያደረግ ነው ያለው። ከዚህ በተጨማሪም ህዝቡ እያንዳንዱ መስመር የታሪፍ ማሻሻያውን አውቆ ራሱ መብቱን እንዲያስከብር ደግሞ ሁሉም ታክሲዎች የተሻሻለውን ታሪፍ ለህዝቡ በሚታይ መንገድ በተሽከርካሪዎች ውስጥ ያስቀምጡ የተደረገበት ሁኔታ ነው ያለው። ዘገባዎች እንደሚያመለክቱት በአዲስ አበባ ከተማ አርባ ከመቶ በላይ የሚሆነውን የትራንስፖርት አገልግሎት የሚሰጡ አውቶቡሶች ሲሆኑ ከስልሳ ከመቶ የሚሆነውን የሚሸፍኑት የተለያዩ ታክሲዎች ናቸው። ተጠቃሚዎቹ ከገለጹልን ችግሮች በተጨማሪ ከትራንስፖርት ዋጋ ውድነቱ ጋር የተያያዘው አንዱ ትልቁ ጉዳይ ታክሲዎችን ጨምሮ የትራንስፖርት አገልግሎት ሰጪዎች እጥረት መሆኑን አቶ ያብባል ያምናሉ። መንግስት ይህን ችግር በመቅረፍ ረገድ ምን እያደረገ ነው? አቶ ያብባል ይመልሳሉ። ትልቁ የከተማችን ትራንስፖርት ችግር የፍላጎትና የአቅርቦት አለመመጣጠን ነው ያለው። የህዝብ ቁጥራችን በየጊዜው በከፍተኛ ሁኔታ እያደገ ነው ስለዚህ ትራንስፖርት ፈላጊው እየጨመረ ነው እሱን የሚመጥን አቅርቦት በማዘጋጀት በኩል ክፍተት አለ ስለዚህ ታሳቢ በማድረግ የከተማ አስተዳደሩ በየአመቱ አውቶቡሶችን የሚገዛበት ሁኔታ ነው ያለው በባለፈው አመት መቶ ኤሌክትሪክ አውቶቡሶች ግዥ ተፈጽሟል ምናልባትም እነዚህ መቶ ኤሌክትሪክ አውቶቡሶች በቅርቡ በሁለት ወር ውስጥ ከተማችን ተጨማሪ የትራንስፖርት አገልግሎት እንዲሰጡ የሚደረግበት ሁኔታ ነው ያለው ከዚህ በተጨማሪም በመንግስት ለአቅርቦቱ ብቻ ይሟላ ስለማይችል የግል ባለሀብቱ በዘርፉ እንዲሳተፍ ጥረት እየተደረገ ነው ያለው። ስለዚህ አንዳንድ የግል ባለሀብቶች ፍላጎት ማሳየት ጀምረዋል። ምናልባትም በቀጣይ ከመንግስት ኦፕሬተሮች በተጨማሪ የግል ኦፕሬተሮች በአውቶቡስ ትራንስፖርት ላይ የሚሳተፉበት ሁኔታ ይኖራል ብለን ነው የምናስበው ከዚህ በተጨማሪ እንደምታውቀው የከተማችን ትራንስፖርት አገልግሎት የሚሰጡ ሰማያዊ ታክሲዎች ረጅም ጊዜ ከማገልገላቸው የተነሳ አሁን አገልግሎት በመስጠት በኩል ውስንነት አለባቸው። ብዙ ጊዜያቸውን ጋራጅ ላይ ነው የሚያሳልፉት፣ ይቆማሉ። ስለዚህ እነሱንም ወደ አዲስ ለማዘመን እና አገልግሎቱን ለማሻሻል ጥረት እየተደረገ ያለበት ሁኔታ ነው ያለ። በአዲስ አበባ የተሰማሩ ትክክለኛ የታክሲዎችን ቁጥር ማግኘት አስቸጋሪ ቢሆንም መንግስታዊ ምንጮችን ጨምሮ የተለያዩ ዘገባዎች ከአምስት እስከ ሰባት ሺህ እንደሚደርስ ያመለክታሉ። ከነዚህ ምን ያህሎቹ አገልግሎት እየሰጡ እንደሆነ ባይታወቅም ታሪፍን ከማሻሻል ጎን ነዋሪዎች የጠቀሱልንን የትራንስፖርት የዋጋ ንረት ለመቋቋም ብዙ ጥረት የሚጠይቅ መሆኑ ግልጽ ይመስላል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። አድማጮቻችን ከአሜሪካ ድምፅ የኑሮ ውድነት ላይ ያተኮሩ የተለያዩ ዘገባዎችን ወደ እናንተ ያደረስንበት የምሽቱ መስታወት መሰናዶዋችን ይህን ይመስል ነበር። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዶዋችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀና እና አስማማየ ነው ነበርኩኝ። አብራችሁን ስለቆያችሁ እናመሰግናለን። መልካም ምሽት ይሁንላችሁ።